የኢትዮጵያ ሳተላይት ቴሌቪዥን ኢሳት ለትርፍ የማይሰራ የመገናኛ ብዙኃን ድርጅትና የሕዝብ ተቋም እንደሆነ ተገለጸ ሲል ይንደረድራል። መለስካቸው አመሀ ከአዲስ አበባ ያጠናቀረው ዘገባ የድርጅቱ ዋነኛ ፈተናዎች ግን የገንዘብና የጋዜጠኛ እጥረት እንደሆነም የኢሳቱ እውቅ ጋዜጠኛ አስታውቋል ይለናል መለስካቸው። ዛሬ አገራቸው እንደገቡ ጋዜጣዊ መግለጫ የሰጡት በአውሮፓና በአሜሪካ የተለያዩ ስቱዲዮዎች የሚያገለግሉ የኢትዮጵያ ሳተላይት ቴሌቪዥን ኢሳት ጋዜጠኞች ድርጅታቸው ያሉበትን ተግዳሮቶች በማቋቋም አገልግሎታቸውን በአዲስ መንፈስ ለመቀጠል ፍላጎታቸው እንደሆነ ገልጸዋል። በተለይ አቶ አበበ ገላው በመግለጫው ላይ እንዳብራሩት ይህ በአዲስ አበባ የመጀመሪያው የኢሳት የአደባባይ ኩነት ነው። ጋዜጠኞች ካነሷቸው ጥያቄዎች መካከል ኢሳት እንደ አንድ የመገናኛ ብዙኃን ድርጅት ባለቤትነቱ የማን ነው የሚል ነበረ። አቶ አበበ ገላው ለዚህ ምላሽ ሰጥተዋል። የማን ነው የሚለው ነገር ኖን ፕሮፊት የሆነ ነገር ምቼም ከሁሉ በላይ ከውዙ ነው የተመዘገበበትና የሚንቀሳቀስበት ኮዝ ነው ትልቁ ነገር ከበስተጀርባ እኛ ጋዜጠኞቹ አለን። የተለያዩ ከኛ ጋር ደግሞ በህብረት በፓርትነርሽፕ የሚሰሩ የተለያዩ ወገኖችና ድርጅቶች አሉ። በዚህ በሀገር ቤትም አሁን የወሰንነው እንደ ኖን ፕሮፊት ተመዝግበን የፐብሊክ ሚዲያ ሆነን ለመቀጠል ነው ያሰብነው። ይሄ እንግዲህ የመጀመሪያው ፌዝ ነው። ከዛ በኋላ ሀገር ግን ኢሳት ራሱን ችሎ የሚንቀሳቀስበት የንግድ ተቋም መሆን ካስፈልገው በጥናት ላይ ተመርኩዞ ውሳኔዎች ተደርገው ብዙ ምክክር ተደርገው የወደፊቱን አቅጣጫ ደግሞ እንወስናለን። አሁን ግን ለጊዜው በዚህ በሀገር ቤት ለመንቀሳቀስ የወሰንነው ፋማ ያልሆነ ህዝባዊ ተቋም ሆኖ በሚንቀሳቀስ ነው። ላለፉት ስምንት ዓመታት ኢሳት ከኢትዮጵያ ውጭ በሳተላይት በሚያሰራጫቸው የቴሌቪዥንና የሬዲዮ ዝግጅቶች የተለያዩ ፈተናዎች ሲያጋጠሙት እንደቆየ ጋዜጠኞቹ ተናግረዋል። በተለይ ዛሬ ወደ ሀገር ውስጥ ከገባ ወዲያ ያሉት ዋና ዋና ተግዳሮቶች ምንድን ናቸው? የሚል ጥያቄ ከጋዜጠኞች ተሰንዝረዋል። በዋሽንግተን ዲሲ ስቱዲዮ ከሚያገለግሉት ጋዜጠኞች መካከል አቶ ሲሳይ አጌና ለዚህ መልስ ሰጥተዋል። የኢሳት ተግዳሮት ዘርፈ ብዙ ነው። ከጋዜጠኛ እጥረት ጨምሮ በርካታ ጉዳዮችን ልናነሳ እንችላለን። የሁሉም ነገር ድምር ጋር ስንሄድ የፋይናንስ እጥረት ነው። ዋናነት የኢሳት ፈተና ከፋይናንስ ጋር የተያያዘ ነገር ነው ይህንን የፋይናንስ ችግር ለመምላት ከዚህ ቀደም በነበረው ሁኔታ መቀጠል ነው ያለበት ወይስ ሌላ አሰራር መከተል አለብን በሚል በዚህ ረገድ በዋናነት ጥናቶች እየተካሄዱና ስራዎች እየተሰሩ ስለሆነ ከዛ ጋር ያያይዘን ልንመለከተው የምንችለው ነገር ይመስለኛል። ወንድማገኝ ያነሳው ጫናና ተጽዕኖ እየወረታባችሁ ምን ታደርጋላችሁ የሚለው እኛ ላይ አይደለም። ማንም ላይ የትኛውም የሚዲያ አካል ሰው ላይ አፈና እርምጃዎች የሚወሰዱ ከሆነ ለዛ መቆም ካልቻልን በሚዲያ ውስጥም ሰዎች ነጻነትም ሀሳብን ለመግለጽ ነጻነትም መቆም የምንችል ሰዎች አይደለንም ና ከኢሳት ጋር ብቻ የተያዘ ሳይሆን ትላንት የነበርንበት ያ ምዕራፍ እንዲዘጋ እንጂ እንደገና ተመልሶ ሌሎች በዛ መልክ እንዲመጡ እድልም መሰጠት ስለሌለበት ለአንድም ግለሰብ ቢሆን መብቱ ለነጻነቱ በታፈነ ቁጥር እንጮህለታለን እስከ መጨረሻው ድረስም የምንቀጥልበት እንትን ነው ጋዜጠኞቹ በኢትዮጵያ ለተጀመረው ለውጥ ድጋፋቸውን የገለጹ ቢሆንም ስህተቶችንና ጉድለቶችን በማስረጃ በማስረገፍ እንደሚነቅፉም ተናግረዋል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ i will uh